ዓለም አቀፍ የወንጀል ችሎት ኤልአርኤ በሚል አጽሮት የሚታወቀው የጌታ ተከላካይ ሰራዊት የተባለው የዩጋንዳ አማጽያን ቡድን አዛዥ የነበረው ዶሚኒክ ኦንግዌን ለፍርድ ለማቅረብ የሚያስችል በቂ ማስረጃ ይኖር እንደሆነ በሚያዳምጥበት በአሁኑ ወቅት በሰሜን ዩጋንዳ የፍትህና የሰላም ጉዳይ እያነጋገረ እንደሆነ ዘጋቢያችን ሊዝቤት ፓውላት ከካምፓላ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ዘገባውን ታቀርባለች። የቀድሞ የጌታው ተከላካይ ሰራዊት የተባለው የአማጽያን ቡድን አዛዥ ሄግ ውስጥ በዓለም አቀፍ የወንጀል ችሎት ፊት ቀርቦ ጉዳዩ ለፍርድ ለመቅረብ ይችል እንደሆነ በሚታይበት በአሁኑ ወቅት ኡጋንዳውያን በቀጥታ የቴሌቪዥን ስርጭት እየተከታተሉት ነው። ወንጉዌን የጌታው ተከላካይ ሰራዊት በተባለው የአማጽያን ድርጅት የተጠለፈው ገና በአስር ዓመት ዕድሜው ነበር። በብዙ ሺ ከሚቆጠሩት ልጆች ወታደሮች አንዱ ነበር ማለት ነው። ኦንግን በርካታ ጥቃቶች በማካሄድ የሚጠበቅበትን በመፈጸም እየተካነ በመሄድ በጆዜፍ ኮኑ አመራር አካል ድረስ ደረሰ። በመጨረሻም በያዝነው ወር እጁን በማዕከላዊ አፍሪካ ሪፑብሊክ ይሰጥና ወደ ዓለም አቀፍ የወንጀል ችሎት ተላለፈ። የኦንግን ጉዳይ በመላ ኡጋንዳ በቴሌቪዥን እንዲታይ ያደረገው የስደተኞች ሕግ ውጥን የተባለ የሰላምና የፍትህ መርሃ ግብሮችን የሚመራ አካል ነው። የስደተኞች ህግ ውጥን ስራ አስኪያጅ ስቴፍን ኦሎ ሰው የአለም አቀፍ የወንጀል ችሎት ሚናን በሚመለከት ያለው አስተያየት የተለያየ እንደሆነ ገልጿል። ሰዎች ሰዎች አይናቸውን በቴሌቪዥን ላይ ተክለው የፍርዱን ሂደት እጅግ አጥብቀው እየተከታተሉት ነው። ጉዳዩ በቴሌቪዥን መታየት ከመጀመሩ በፊት በጦርነቱ ከተጎዱ ሰዎች ጋር ተነጋግረን ነበር። ያገኘነው ምላሽም ድብልቅ ነበር። አንዳንዶቹ በኡጋንዳ እንዲፈረድበት ነበር የፈለጉት። ሌሎቹ ደግሞ በዓለም አቀፍ የወንጀል ችሎት ቢፈረድበት የተሻለ ነው ይላሉ። ሌሎች ብዙ ኡጋንዳውያን ግን የኡጋንዳ መንግስት በጉዳዩ ላይ ለምን ጉልህ ሚና አልተጫወተም የሚል ጥያቄ እያነሱ ነው። መንግስት ኦንጌን በአማጽያኑ ድርጅት እንዳይጠለፍ አለመጠበቁም ራሱ አነጋጋሪ ሆኗል። የሀገሪቱ መንግስትና ወታደራዊው ኃይል ኦንጉዌንን የመሳሰሉት ልጆች በጨቅላነታቸው እንዳይጠለፉ ለመጠበቅ ያለመቻሉ ጉዳይ በችሎቱ መቅረብ ነበረበት ብለዋል ኦሉ።